ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ ሄኖክ ማህሪ አንድም ብዙም የሆነ የኪነጥበብ ሰው ነው ውብ ሙዚቃዎችን ያቀነቅናል ማህበረሰባዊ ግብ ያላቸውና ተስፋ ሰጪ ግጥሞችንም ይጽፋል የተለያዩ የሙዚቃ መሳሪያዎችን ይጫወታል ያቀናብራልም ከወንድሞቹ ጋር ሆነው የመሰረቱት ማሀሪ ብራዘርስ ባንድ ያጀባቸው ሙዚቀኞች ቁጥርም ላቅ ያለ ነው። ከዚህ ቀደም ለአድማጮች ከቀረበው 79 አልበምና ለአድማጮች አምሮት በየጊዜው በተለቀቁት ነጠላ ዜማዎች ላይ የሚታከል አዲስ አልበም በዚህ ሳምንት አቅርበዋል። ዛሬ ምሽት አዝማች ስለተሰኘው አዲስ አልበሙና ከሙዚቃ ጋር የተያያዙ ሀሳቦችን ሊያጋራን ፈቅደዋል። አብራችሁን ቆዩ። ሄኖክን በእናንተ ከሳምንት ሳምንት መርጣችሁ በምታዳምጡን አድማጮች ስም አስቀድሜ አመሰግናለሁ። በጣም አመሰግናለሁ። ስለ አዝማች ከማውራታችን በፊት ስለ ሙዚቃ ጅማርህ ጥቂት እናውራ እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ የወላጆችን ፈለግ ለመከተል መፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ ተመጋጋቢ ናቸው ምንድን ነው እኛ ቤት ውስጥ የነበረ ካልቸር አለ እነሱ ሁለቱም አርቲስቶች ናቸው ውሏቸውን ያወራሉ ቤት መጥተው እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ እሱ አንደኛው ትልቁ ፋክተር ነው ሁለተኛ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበርን፣ በመዝሙር እንደዚህ በድራማ ሙዚቃ መሳሪያዎችን በመነካካት እና ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር፣ ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባ ገባና የእነሱም ተጽዕኖ አለው በእርግጥ። ግን ከበባችን ነው። አይ ቲንክ በአጠቃላይ ከበባችን ይመስለኛል። አስተዳደጋችን በደንብ ወስኝ የገባሁት ያው ሃይስኩል ስጨርስ ነው። እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ በዚያ የተማርከው ግን ጥብቅና ነባሪ ሙዚቃ ዘርፍ የሚባለውን ክላሲካል ሚዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ ሳይከብድም ነበር ወይ? የያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ ያለው እና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል፣ አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው፣ በጣም ትልቅ ዣንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ቤት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰ ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መርሆች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት። ምርጫ የለው። ግን ምንድን ነው የምለው ሌላ አለም ደግሞ ባህላቸውን ካየ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው ከህፃንነታቸው ጀምሮ የነሞዛርትን ቢትሆቨንም የኔሎቹንም ሙዚቃ መነካካቱ የማይቀር ነበረ። ለውሃ ልክ ነው የሚታየው ክላሲካል ሙዚቃ። ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ ያ ትምህርት ቤት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንጻር እኛ ቤት ውስጥ ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ የጃዝ ሙዚቃን ይሰማ ነበር። የነ ስቲቪ ወንደርን፣ የነ ቦብ ማርላይን ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል እንደገና የኢትዮጵያ ሀገራችንም እነ ጋሽ ማሙድን፣ እነ ጥላሁንን፣ እነ አስቴርን እየሰማን ነው ያደግነው። ስለዚህ ተቀላቅሎ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሰው ሁለቱን ማስታረቅ የተቻለው ምንድን ነው? እንዳልኩ ነው። ክላሲካል ባክግራውንድ መማርህ የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሀል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦ ከዛ የፈለግንበትን ማቅጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ። ግን በብዙ ነገሮች በሩ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ጣውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አድርገህ ዲሲፕሊን መሆን ደግሞ ሌሎቹን ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክል ነገር አለና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም። ከሁለቱ ሺፍት ማድረግ ማለት ነው። እምባና ሳቅ ተደባልቀው እናውቃለ። ቀምሰናቸው ከፍዝቁን አይተነዋ So I saw አሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችህን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን፣ ተስፋ ለማቁረጥን በተለያዩ ቀለሞች ተሰብካለ። ሙዚቃዎችህ በነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን ነው የፈለግከው? በጣም ጥሩ ጥያቄ ነው ሀብታሙ። መጀመሪያ ሙዚቃ ቱል ነው ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም። በአንድም በሌላም ወይ መዝሙር እንሰማለን፣ ወይ ዘናም ያደርገንን ሴኪላር የሆነ ነገር እንሰማለን። ለእኔ የሚሰጠኝ ትርጉም ምንድነው? አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ያደግነው እኔም ወንድሞቼ፣ በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመረን መጽሐፍ ቅዱስ እያነበብን ያደግነው እነዛ እሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም፣ እንዳመለካከትም፣ እንደ ሰብእናም ቀርጸውናል። እኔ ሙዚቃ ወደ ሙዚቃ ስመጣ ልል የምችለው ላካፍል የምችለው ልናገር የምችለው ማንኛው መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለእኔ ኮንሽስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩር ይሰራለው ነሰሰር መዝሙር ወይም ዘፈን ላይባል ይችላል፣ ግን ዲፕ ኢንሳይድ የሰውን መንፈስ ያነቃል። በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ እኔ መልዕክት መልዕክት ብዬ ሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል። መነሻዬ ሁል ጊዜ ከሞራል ከመንፈሳዊነት አንጻር ነው። እና እሱ ነው ይመስለኛል ይህን ያናይት ቅርጽ እንዲኖረው ያደረገው። ሙዚቃ ይህን ርዕስ ከነሳ ነው አይቀር በአዝማች አልበምህ ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በምሰማበት ሰዓት ሞጋሽነትህንም እሰማለሁ፣ ይታየኛል። በተወሰነ መንገድ ግብረ ገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም። መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ በአሁኑ ወቅት ለአንተ አስፈላጊ ነው እንድትል ያደረጉ ምክንያቶች አሉ። ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈላጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው። ለአንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን አልበንህ የመፈለግ ምክንያት ምንድን ነው? እውነት ለመናገር እነዚህ ዘፈኖች ከሶስት ዓመት በላይ ናቸው እኔ ጋ እንደው ዘመኑን መሰለ እንኳን ቢባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመላከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋ ሄዳሉ ብዬ የጻፍኩት አንድም ዘፈን የለም ግን ከዚህኛው አልበም በፊት ሰባት ዘጠና ላይም ያሉት መልእክቶች፣ እንደውም ብዙ ልጆች ጓደኞች ይነግሩኛል፣ አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ከአዝማች ይልቅ በሰባት ዘጠና ምንድን ነው እንዳልኩ ነው እይታዎች። አንድ አርቲስት ለእኔ መሪው ብዬ ነው ማምነው። አርቲስት መምራት ነው ያለበት፣ ቀድሞ ማመላከት ማየት ይችላል ብዬናል። ሁላችንም ውስጥ አለ። እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ፣ ሁላችንም ውስጥ ያሉትን ሀሳቦች ነው። ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ከኛ ማህበረሰባዊ ችግር ደስታ ሀዘን ጉዞ ውጣ ውረዱ ጋር የሚሄዱ ነገሮች መባል አለባቸው እኔ ለህዝቤ ነው ይህን መልዕክት የማስተላልፈው በቋንቋ ስለዚህ የሚሰማኝ ህዝብ አለ የሚሰማኝ ህዝብ የምለው ነገር ይገባዋል ብዬ አምናለሁ። ስለዚህ ሁላችንም ውስጥ ያለውን ነገር በእኔ መልኩ አወጣዋለሁ ማለት ነው በእኔ አተያይ በእኔ መነፅር እንዲያይ አደርጋለሁ ከዛ አንጻር የእውነት ጄንዊንሊ ውስጥ ያለውን ነገር ለማድረግ ነው ሁልጊዜ ስጽፍ የተሰማኝን በመጽሐፍ ውስጥ ነው እንጂ ታይሙን ለመምሰል ሞክሬም አላቅም። ግን እንደ አጋጣሚ ደግሞ እያየናቸው ያሉ ነገሮች አሉ። ኮንትሪቢዩት ግን ማድረግ አለብን ሁላችንም፣ ሰአሊውን በስዕሉ፣ ተዋናዩን በትወናው፣ የሚጽፈውን በመጽሐፉ። ሙዚቃችንም ይሄን ነገር መናገር አለበት፣ ይህን ተሸክሞ መድረስ አለበት ብዬ አምናለሁ። በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የሚጽፈው። I'm la to die. I'm Yeah. ማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ፣ ወጣቶች ላይ ትኩረቱን ያደረገ መርሃ ግብርም ነው። የዛሬ ምሽት እንግዳችን እውቁ የሙዚቃ ሰው ሄኖክ ማህሪ ነው። አገር ፍቅር እንጂ ፍቅር አገር የለው ፍቅርን መዋደድ እንጂ ዘርቀ ለማይገልጠው ፈልግ የማልመጣም I'm not be a good I'm going to be a good one. I'm a better I'm በዚህ አልበምና ከዚህ በፊትም በነበሩ ስራዎችህ የኢትዮጵያን ሙዚቃዎች ዓለም አቀፍ ቃና እንዲኖራቸው በምታደርጋቸው ጥረቶች ትታወቃለህ። ለዚያም ይመስለኛል ኮክ ስቱዲዮን በመሰሉ መድረኮች አፍሪማን በመሰሉ ውድድሮች ላይ የመመረጥ እድልህ ከፍ እንዲል ያደረገህ ያደረገ የሚነሳ አንድ ሙግት ላንሳ የሀገራችን ሙዚቃዎች የሀገሬውን ቀለም ይዘው ዓለም አቀፍ አድማጩ ወደ እኛ እንዲያገኙ መስራት እንጂ ሌሎች ሀገራት በፈጠሯቸው ቀለሞች ውስጥ መግባት የራሳችንን ሊያሳጣን ይችላል የሚሉ አስተያየቶች ይደመጣሉ። ሄኖክ የዓለምንም ጆሮ እንድናገኝ ቀለማችንንም እንዳንለቅ ምን ማድረግ አለብን ብለት ትላለ? እውነት ነው። ይሄን ሙግት እውነት ነው አውቀዋለሁ። እኔ ግን ከእሱ ሁሉ በፊት ወደ ሆነች ፖይንት ልውሰደ። ለምሳሌ እኔ ማንነኝ ብዬ ወደ ራሴ ያለው እንደ አርቲስት የታደግኩኝ እኔ ፒያሳን ያደግኩት መሀል ፒያሳ ሳድግ ወላጆቼ ዎኪንግ ዲስታንስ ሀገር ፍቅር ይሄዳሉ፣ ይዘውን ይሄዳሉ እኛን እኛን ይዘውን ሲሄዱ ፊልም ዩ ብለው ፊልም ይጋብዙናል። የቴክሳስ ፊልም የህንድ ፊልም ይጋብዙናል። ፒያሳ ዙሪያውን ብዙ ሙዚቃ ቤቶች ነበሩ። እኛ ልጆች ሆን ሰው እዛ ሙዚቃ ቤቶች የሚያልፉትን ሙዚቃዎችን ሰማለን። እንዳልኩ ወላጅ አባቴ ብዙ ኮሌክሽኖች ነበሩት። ሳድግ የበላው እየጠጣ ያደግኩት ይህንን ኢንቫይሮመንት ነው። ይሄንን ምልከታ ነው። ይሄንን ፒያሳ ውስጥ የሆነ አይደንቲቲ እኔ ላይ እየተሰራ ነው። እኔ አገርንም የምንወክለው ብዬ ማምነው ከቤታችን ውስጥ ከምናደረገው ካልቸር ነው። ሊከበር ይገባል። ከሀገር በፊት ኢቭን ቤት ውስጥ ያለ ካልቸር ሊከበር ይገባል ብዬ አምናለሁ። እና ሀይሌ እዛ አሩሲ የሮጡባት የገጠር መንገድ ነች። እና ሀይሌን የሰራቻቸው እሱን ሪስፔክት ማድረግ ይኖርብናል ወደ አገር ከማደጋችን በፊት አምናለሁ። አርት ደግሞ በተፈጥሮ ነፃነት አለው። እውነት ነው። ሀገራዊ የሆኑ ቀለሞችን ይዘን ኢትዮጵያን ማስጠራት ምንም ምርጫ የለውም ግን ሁላችንም ደግሞ የተለያየ ሰብ እናለን። እኔ እንዲህ ነኝ። ሳምባዲ ደግሞ ደብረ ማርቆስ ልትለው ትችላለህ፣ ወይ የጉራጌ ክፍለ ከተማ ውስጥ የሆነ ብቻ ውስጥ አድጎ የሆነ ቀለም ደግሞ ይዞ ያድጋል። ኢንዲቪዥዋሊ የአርቲስት ፍሪደም ሊከበር ይገባል ብዬ ነው ማከብሩ። መጀመሪያ ምክንያቱም ዊኬንድ የሚባለው አርቲስት አለ። አሁን አቤል ተስፋዬ አቤል የት ነው ያደገው ስትል ካናዳ ውስጥ የካናዳን ውሃ እየጠጣ አደገ። አሁን ግን አለም ላይ ትልቅ ተጽዕኖ አሳድሯል። ግን አቤል ተስፋዬ ከኢትዮጵያ እንላለን። የአርት ነፃነቱ ይጠበቅ። ከዛ ባሻገር ግን ሌሎቹን የተሰጠው ሰው ደግሞ ያንን ያደርጋል። አሁን አንተ ባልከው ቀለም ደግሞ ያስጠራል። መጨረሻ ላይ ግን የሚያግባባን ምንድን ነው አርት ዩኒቨርሳል ላንጉጅ መሆኑ፣ ሙዚቃ ዩኒቨርሳል ላንጉጅ መሆኑን የምታውቀው በየትኛው መንገድ ሂድ። አንደኛ ኢትዮጵያ መጠራቱ አይቀርም። ሁለተኛ እኔ የምችለውን ባረግ ነው የሚያምርብኝ። የማልችለው ነገር ውስጥ ብገባ አሁን ቲፒካል የሆነ አንድ በጣም ቱባ ነገር ውስጥ ብገባ እኔ እድሜንም ልፈጅብኝ ይችላል። ከዚህ በኋላ እኔ እንዳልኩ እንግሊዝኛ ዘፈኖችን በፊት ክለብ ውስጥ ዘፍን ነበር። እንግሊዝኛ ዘፈኖችን እየዘፈንኩ ነው ወደዚህ ወደ ራሴም ነገር ለመምጣት የሞከርኩት እንጂ ስጀምር በሀ ብዬ የጀመርኩት በእንግሊዝኛ ዘፋኝነት ነው። ፒያኖ ንዥም ከባንዶችም ጋር እንዲሁም የተለያዩ ባንዶች ስሰራ ያ ኢንዲቪዥዋል ነገር ቦታ ሊሰጠው ይገባል ብዬ አምናለው እንደ አርቲስት ሽ ጋር የመሰረታችሁት ማሀሪ ብራዘርስ ባንድ 15 ዓመታትን አሳልፈዋል ይህን ያክል ዓመት የቆየ የኢትዮጵያ ባንድ ስለመኖሩም እርግጠኛ አይደለሁም የዚህ ስኬታችሁ ሚስጥር ወንድማማችነታችሁ ነው ወይስ ለሙዚቃ ያላችሁ የጋራ ስሜት ተመሳሳይ መሆኑም ይጨምራል ሁለቱም ዋጋ አላቸው በእውነት ሳልዋሽ የምናገረው ወንድማማች መሆናችን እውነት ነው ትልቁን ጥንካሬ ትልቁን ቦንድ ትልቁን ጥምረት ቦታ ያስይዛል። ሲቀጥል ግን ከዛ ባልተናነሰ ሙያው ላይ ያለን ፍቅር አንድ ነው፣ እኩል ነው፣ ሁልጊዜም የማይበርድ ነው። ሁልጊዜም ፍቅሩ፣ ትጋቱ፣ ጉጉቱ ሁልጊዜ የትኩስ ነው። በሶስተኛ ደረጃ ግን ሁልጊዜ ብዙ ጊዜ የማትታይ አንድ ሳይድ አለች። ምንድን ነው፣ ሰዎች ተሰብስበው ስራ ሲሰሩ ይውደዱትም አይውደዱትም፣ ሳይንስ ይሁንም አይሆንም፣ መጨረሻ ላይ ቢዝነስ ሳይድ አለው። የቢዝነስ ሳይዱ ይረሳል። በተለይ አርት ላይ እንዴት አትጓደዱም አብራችሁ ብትቀጥሉ ይባላል። ግን ቢዝነስ ሳይዱንም አክብረህ ትሪት ካላረከው ወንድ ማማችን ብትሆን ይበላሻል። ሶ እኛ ከመጀመሪያ ደይዋን የነበረን የሶስት አራት አመት ልምድ ነበረን ከሌሎች ባንዶች ጋር ስንገናኝ ምንድን ያደረግነው ኦርጋናይዝድ ነው ሆኖ በስነ ስርአት ስራው እንደስራ ተከብሮ ኮምፕቲሽን ውስጥ ገብተን አሸንፈን ቢዝነሱንም መስራት እንዳለብን እናውቅ ነበር። ሶ እሱ ፓርት በደንብ አንድል መደረጉ ደግሞ ሶስተኛ ፋክተር ነው። ስራዬ ብሎ ሰው ሀያ አራት ሰዓት እያሰበ ሶስት መቶ ስልሳ አምስት ቀን በትጋት የሚሰራው ስራ ራሱን ይከፍላል ወይም ራሱን ይሸልመሃል። ስለዚህ ከኛ ከወንድማማቾች ውጪም በጣም ብዙ አመት አብረውን የተጓዙ ጓደኞቻችን አሉ። ኦልሞስት ወንድሞቻችን ነው ምላቸው። ስለዚህ ቀጥ ብለው በስነስርዓት እንዲ አብረውን እንዲጓዙ ያደረገው ምንድን ነው? ስነስርዓት ያለው ኦርጋናይዝድ የሆነ የስራ ኤቲክስ እና በቃ ስራ ነው፣ ደሞዝ የሚከፈልበት ፌር በሆነ እኩል እንኳን ባይሆን ፌር በሆነ መስተናገድ ሁላችንንም በሚያስደስት መልኩ ሁሉንም ሰው ትሪት ለማድረግ በምንሞክርበት ሂደት ውስጥ ነው። ያ ጥንካሬና አስራ አምስት ዓመትም እንድንጓዝ ያደረገ ብዬ አምናለሁ። ብዙ ጊዜ የሚፈርሱት ባንዶች ችሎታ ስለሌላቸው፣ ስለማይዋደዱ ሳይሆን ቢዝነስ ሳይዱን በደንብ ትሪት አያደርጉት ስለዚህ እሱ ትልቁ እንትን ይሆናል ወደ መፍረስ፣ ወደ መበተን፣ ወደ ጸብ የሚያመራው። ስለዚህ ቢዝነስም እንደሆነ አውቀው ሳይንሳዊ በሆነ መልኩ መስተናገድ አለበት። እኛ ታክስ ፔየር ነን። በስነ ስርዓት ታክስ እንከፍላለን። መንግስት ያውቀናል። በሪሲት ነው ስራ የምንሰራው ከመጀመሪያው ጀምሮ ስታንዳርድ ያለው ነገር ለማድረግ በጣም ሞክረን፣ እንደውም ፓዮኒርን ማለት ይችላለሆ በድፍረት ብዙ ጊዜ። እስካሁንም የማየው ቻሌንጅ ምንድነው? ብዙዎቹ ኦርጋናይዝድ አይደሉም። ያንን ያንን ነገር ሪስክ መውሰድ አይፈልግም። ያው በተፈጥሮ ብዙ ሙዚቀኛና እሱ እሱ ነገር ላይ ደፈር ብሎ ሪስክ ወስዶ ስነስርዓት ያለው ስራ እንደሆነ አውቆ ሀያ አራት ሰዓት ነው የምንሰራው ሶስት መቶ ስልሳ አምስት ቀን ዴዲኬትድ ሆነን የምንሰራው ስራ ስለሆነ ቢዝነስም ነው። እሱ ፓርቲ ይመስለኛል ትልቁ። እንደ ከማሀሪ ብራዘርስ ጋር ሁናችሁ የቴዲ አፍሮንና የዘሪቱን ከበደን የማይረሱ የመድረክ ስራዎችን አጅባችኋል። የሌሎች በርካታ በመድረክ ላይ የተደነቁ የሙዚቃ ስራዎችንም አጃቢ ሙዚቀኛ ሆናችሁ ሰርታችኋል። ያለ እናንተ ያ ዝግጅት ዝግጅት አይሆንም ነበር ያላችሁ፣ አሊያም ይህንን አበርክቶታችሁን ቆጥሮ የምስጋናና አድናቆት ምልክቱን የላከላችሁ ተመልካች ወይም የኪነ ጥበብ ሰው አለ ወይ? የሚገርምህ እንግዲህ ኦልሞስት ያልሰራነው እንደ ባንድ ሆነን ያልሰራነው አርቲስት እሱን መቁጠር ይቀላል ከሰራነው ከመቁጠር። የማንረሳቸው ግን ሁለት አሁን ዘሪቱ ለእኛ በጣም ልዩ ቦታ አላት ዘሪቱ እኛ ስም ኖሮን አይደለም ያወቀችን። ያው ከነበረን በልጅነት ነው የምንተዋወቀው እና እሷ ኤሌመንታሪ ሆና እኛ የአሬድ ሙዚቃ ትምህርት ቤት ሆነን የሄድን፣ ለእነሱ ለትምህርት ቤት እንጫወት ነበር። በዛ ጊዜ ነው የነበረን ትውውቅ። ከዛ በኋላ ግን አድጋ እነዛን አልበሞች ሰርታ ያንን አልበም ሰርታ ባንድ ስትፈልግ የታወቁ ባንዶች ጋር አልሄደችም፣ እኔ ጋር መጣች። ባንዳችሁ ሁልጊዜ የምታወሩትን ሁልጊዜ እንመሰረተዋለን የምትሉትን ባንድ አሁን ነው መመስረት ያለባችሁ፣ ከእናንተ ጋር ነው መጫወት የምፈልገው ያለች የመጀመሪያዋ አርቲስት እሷ ነች። አምናብን ኢቨን ወይ ቢፎር ተቋቁሞ መሃሪ ብራዘርስ ሳይባል ማለት ነው የመጀመሪያ ሶ እኔና እሷ አሁንም ድረስ በጣም ጥሩ ቤተሰባዊ ወዳጅነት አለን በሙዚቃም በብዙ ነገር እሷን አልረሳውም። ሁልጊዜም ለእኛ እዚህ ጋር መድረስም ትልቁን አለት ያስቀመጠችው ዘሪቱ ነች። በሁለተኛ ደረጃ የሚገርመኝ ተሄዲት አደሰ አሜሪካን ሀገር ወደ አስራ ሰባት ዓመት ቆይቶ አዲስ አበባ የዛሬ ሰባት ዓመት መሰለኝ ካልተሳሳትኩ ሰባት ስምንት ዓመት ለመጀመሪያ ጊዜ አዲስ አበባ መቶ ሾው ሊሰጥ ሲል ከኛ ጋር ነው የተጫዋተው። እና እኛ በጣም ተጨንቀን ነበር። ቴዲን የሚያክል ትልቅ አርቲስት ለማጀብ ምን ያህል ብንጠነቀቅ ነው ደስ የሚለው ብለን በጣም አጥንተን ጠበቅ ነው እና እሱም የመጀመሪያ ቀን ሊያቸው ብሎ መቶ ሁለት ዘፈን አልዘፈንም በቃ በቃ በቃኝ በቃ ጠግብ ያለዋለ በቃ፣ እርግጠኛ ነኝ ትልቅ ስራ ነው የምንሰራው ብሎ በአምስት እና በአስር ደቂቃ ሲደሰት ለእኛ ተአምር ነበር እና ሁልጊዜ እሱም ስናገኘው በጣም ነው የሚያመሰግነን እና ለእኛ ሁለቱ በጣም ትልቅ ኩራት አለኝ። አሁን ይሄ እነዚህ ሁለት አርቲስቶች ሁሉም በብዛት ከቴዲ አፍሮ ጀምሮ ደግሞ በብዛት ከኛ ጋር ተጫውተዋል። ሁሉም ደስተኛ እንደሆኑ ነው የማውቀው። የሁለቱ ግን ይለያል የቴዲ ታደሰና የዘሪት ሎዘሪቱን የሚለውን ቀደም ባሉት ዓመታት የሰራችሁትን ስራ አስታውሰዋለሁ። ለመልካም ስራችሁ ምስጋና ትንሹ ነገር ይመስለኛል። የሚገርም አይነት የመድረክ ቅንብርና መናበብን ያላችሁ የሚገርም ነው። ከመለያየታችን በፊት ቀደም ብሎ በቃና፣ አሁን ደግሞ በአቦል ቴሌቪዥን ላይ ስለ ሙዚቃ የሚያወራ አንድ ትርኢትም መሪ ነህ። ያንን ትርኢት ቀድሞ ነገር መጀመሪያ የፈለክበት ምክንያት ምንድን ነው? በትርኢቱ ውስጥስ ማስተላለፍ ወይንም ደግሞ ማሳየት የምትፈልገው ነገር ምንድን ነበር? ሙዚኮሎጂ ሾው ነው። ባለሙያ ከሙዚቃ ከመጫወት ባሻገር ፍልስፍናውን፣ ሀሳቡን፣ ራእዩን የሚያወራበት ባለሙያ ከባለሙያ ጋር ሙዚቀኛ ከሙዚቀኛ ጋር ሲጫወት ምን ይመስላል የሚል ፎርማት ያለው ሾው ነው። እሱ ሾው እኔ አይምሮ ላይ ብዙ ጊዜ ሆኖታል። እኔ ብዙ ጊዜ ለኢንስፒሬሽን የምናያቸው ቪዲዮዎች አሉ። አፍሪካ ትልቅ ጃይንት፣ የአፍሪካ አርቲስቶች፣ የአሜሪካ አርቲስቶች ምንድን ነው የሚያስቡት ስቴጅ ላይ ከመጫወት ባሻገር ከኋላ ስቱዲዮ ውስጥ ምንድን ነው የሚመስሉት ኖሯቸው ምን ይመስላል ጆርኒያቸው፣ ጉዟቸው ምን ይመስላል የሚለው ነገር ሁሌ ፋሲኔት ያደርገናል እና ያለን ዶክመንታሪዎች እንደዚህ እና አንድ ጊዜ ሌጀንድስ ኦፍ ጃዝ የሚል አንድ የአሜሪካን ሀገር ውስጥ የሚታይ የጃዝ እንደዚህ አይነት ሾው ሆስት የሚያደርገው ሰው ፒያኒስት ነው፣ ፒያኖ ተጫዋች ነው፣ አፍሮ አሜሪካን ነው። እሱ ሰውዬ ካየሁ በኋላ በጣም ይሄ ሀሳብ መጣ አይምሮ ላይ ይሄ ነገር እኛ ጋር መሆን ይችላል እና ክፍተት ደግሞ ይታየኝ ነበር እኛ ብዙ ጊዜ ሚዲያዎቻችን የቻለትን ያደርጋሉ። በእርግጥ ግን አንድ ቤዝ ፕሌየር ቤዝ የሚጫዋት ሰው ምንድን ነው የሚያስበው? አንድ ጊታር የሚጫዋት ሰው ምን ያስባል? በስቴጅ ላይ ቆሞ ሲጫዋት ህይወቱን ዴዲኬት አድርጎ ዘፋኝ ሲያጅብ ወይም ከባንዶች ውስጥ ሲጫዋት ምንድን ነው ፊሎዞፊው? ጊታሪስት ስለመሆን ምን ያህል ይፈጃል? ምን ያህል እድሜ ይፈጃል? ምን ያህል እውቀት ይፈልጋል? ይሄ ነገር ለህዝብ ህዝብ አይቀርብም። ሚዲያዎቻችን ላይ ትንሽ ክፍተታ ያለው ሶ እኛ መምላት እንችላለን ብያ፣ ምን ነበረ፣ አንደኛ እኔ ከጓደኞቻችን ሻይ የጠጣን ዲስከስ እናደርጋለን። ሙዚቀኞች እንደዚህ እንደዚህ አይነት ኮንሰፕት ቢኖር እንደዚህ እንደዚህ ቢሆን፣ እሱን ነገር ነው ወደ ቴሌቪዥን ያመጣሁት። እና ሲምፕሊ ከኢንስፓሬሽን ከእንደዚህ አይነት ኤነርጂ የመጣ ነው። ብዙ ጓደኞች ኢንካሬጅ አደረጉኝ ነበር፣ ለምን አትጀምረውም? ጀምረው፣ አሪፍ ነው፣ ለውጥ ያመጣል። እንዳለውም ደግሞ አሁን ከመስራት ከጀመርን አንድ ዓመት ኦልሞስት ወደ ሁለት ዓመት የተጠጋን ነው በጣም ብዙ ሰው ወደደው። ብዙ ሙዚቀኛ መሆን የሚፈልጉ ትናንሽ ልጆች ቤታቸው ቁጭ ብለው የሚያዩት ኢንስፓየር የሚሆኑበት እንዲጎብዙ የተገፋፉበት ራዕያቸውን እንዲያዩ እንዲመለከቱ የሆነበት ሾው ነው እንደሆነ ይነግሩኛልና። በአዲሱ የሙዚቃ አልበምህ ውስጥ እነማን እንደተሳተፉና የቀጣይ ዘመን ግብህ ምን እንደሆነ በአጭሩ ለአድማጮች ንገርልን። ዜማ፣ ግጥም ሙዚቃ ቅንብር እንግዲህ እኔ ነኝ የሰራሁት በአብዛኛው ያ ማለት ግን ኮንትሪቢዩት ያደረጉ ሰዎች የሉ ማለት አይደለም። ወንድሞቼ በጊታር እና በቤዝ ሮቤል እና ሉአ የተወሰኑ ትራኮች ላይ በላይቭ ቤዝ እና ጊታር እንዲጫወቱ አድርጌ ያለው። ከዛ ባሻገር ቼሊና አንድ ዜማ ላይ አብራኝ ተሳትፋለች፣ ተጫውታለች። እዛ ሌላ ዜማ ላይ ደግሞ ዝራ ኢሳ ይባላል ወይም ኢዚ አዲስ ወጣት የሂፓፕ አርቲስት ነው። ከሱ ጋርም አንድ ዜማ ላይ አብረኝ ኮላቦሬት አድርጓል። ከዛ በተረፈ ኩኩሉ የሚል ዜማ ላይ ከአፍሪማም ኮክ ስቱዲዮም ጋር ትውውቅ የነበረን ኬንያንና ኬንያን እና የእስራኤላዊ አርቲስቶች ጋር ኮላቦሬሽን፣ እነሱም እንደዚሁ ስቱዲዮ ገብተን እሱ ዜማ ላይ አብረን ኮላቦሬት አድርገናል። በግጥም ተስፋዬ አንድ ግጥም ላይ አግዞኛል። ማሲንቆ ተጫዋች ወንድሜና ክፍሌ ማሲንቆቹን በሙሉ የምትሰሟቸውን እሱ ነው አብሮኝ የተጫወተው። ይህንን ይመስላል። እነዚህን አርቲስቶች ይዣለሁ። ያው ብቻዬንም ቢባል ሙሉ በሙሉ እንደዛ አይደለም ያገዙኝ ሰዎች አሉ። እጅግ በጣም አመሰግናለሁ። ድምፃዊ የዜማ ውጭና ገጣሚ፣ የሙዚቃ መሳሪያ ተጫዋችና አቀናባሪ ምንህ ሄኖክ ማሪ አዝማች በተሰኘው አዲስ አልበምህ መውጣት ማግስት በሙዚቃዎች እና ተያያዥ ጉዳዮች ላይ ሀሳቦችን ስላጋራህን በእጅጉ አመስጋኞች ነን። መልካም ሁሉ ነገር ይግጠምህ። መልካም ቀን ይሁንልን። በጣም በጣም በጣም እግዚአብሔር ስትልኝ አመሰግናለሁ። ለእናን ቴንኪው ሶማች አፍርጭ Come to the comfort of the water for birds. She's more comfort. Ya verse wall sun da show you're a wall you choose it i يا رب يا لا አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ አምሽተናል። የሳምንት ሰው ይበለን። መልካም ምሽት።